ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ የካቲት 16 2011 ዓ ም ዝግጅታችን ጀመረ። በምሽቱ በወቅቱ የኢትዮጵያ ሁኔታ ላይ ምሁራን ይነጋገራሉ። ኢህአዴግ አባል ድርጅቶች ናቸው የሚባሉት በተለያየ ደረጃ ህዝቡን የማጋጨት ውስጥ የገቡ ይመስለኛል። በአንድ በኩል እንግዲህ ለውጡ ላይም ኢህአዴግ እንደ ድርጅት ስምነት ያለው አይመስልም። ጉዳዮችን ተገቢ ክብደት ሰጥቶ የውስጥ ምጫቸው ምንድን ነው ብሎ ወደ ውስጥ ጠለቅ ብላይ ከመመርመር ይልቅ ውጫዊ ምክንያትና ውጫዊ ኃይል እየተፈለገ ወደ ራሳችን እያካለን እንዳይሆን ነው የሚሰጋው። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር ዶክተር መረራ ጉዲና የመጀመሪያው ተናጋሪ ነበሩ። የተከተሉት ደግሞ ዶክተር መሐሪ ረዳኢ እዚያው በአዲስ አበባ ዩኒቨርሲቲ የሕግ መምህር ናቸው። ይዘናቸዋል፣ ይነጋገራሉ፣ አዳምጧቸው። ፕሮዲውሰሩ ደሳለኝ መኮንን ነው የማስተናግዳችሁ ሰሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልን፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጅት ታዬ ነኝ። የኦሮሚያ ክልል ፕሬዚደንት አቶ ለማ መገርሳ በለገጣፎ በተካሄደው ህገወጥ ቤቶችን የማፍረስ ሂደት የተፈጠሩ ግድፈቶችና ስህተቶች እንዳሉ የሚያጣራ ግብረ ኃይል እንዲሰማራ ማዘዛቸው ተገልጿል። የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠው አሁን ማምሻውን ለአሜሪካ ድምጽ እንዳብራሩት ግብረ ኃይሉ በጥቂት ቀናት ውስጥ ወደ ስፍራው ያመራል። የግብረ ኃይሉ መሰማራት በሂደቱ ውስጥ ጉድለቶች ካሉ የክልሉ መንግስት እንዲፈትሻቸው እድል ይሰጣል ብለዋል። ባለስልጣኑ ከኦሮሚያ ክልል ኮሚኒኬሽንስ ቢሮ ኃላፊው ጋር የተደረገውን ዝርዝር ቃለመጠይቅ የያዘ ዘገባ በቀጣይ ቀናት ዝግጅት ይዘን እንመለሳለን። ቀጣዩ የኢትዮጵያ ምርጫ በተያዘለት የጊዜ ሰሌዳ መሰረት የመካሄድ አለመካሄዱን ጉዳይ ለውይይት ክፍት ነው ሲል ኢህአዴግ አስታወቀ። የኢህአዴግ ጽህፈት ቤት ኃላፊ አቶ ብናልፍ አንዱዓለም በተለይ ለቪኦኤ በሰጡት ቃል እንደገለጹት ምርጫው በጊዜ ሰሌዳው መሰረት ይካሄዳል የሚል ተስፋ ቢኖረውም ይራዘም ለሚሉ ሀሳቦችም በሩ ዝግ አለመሆኑን አመልክተዋል። ዛሬ ለሶስተኛ ጊዜ በተካሄደው የፖለቲካ ፓርቲዎች የምክክር መድረክ ማጠቃለያ ላይ ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ አስተላልፈዋል። በከፍተኛ የለውጥ ሂደት ውስጥ ያለችው የኢትዮጵያ ቀጣዩን አገር አቀፍ ምርጫ በታሰበው ጊዜ ማካሄድ መቻሏ ግልጽ አይደለም። ተቋማትን እንደገና የማዋቀርና ሕጎችን የማሻሻል የመሳሰሉ የዝግጅት ስራዎች ግን ቀጥለዋል። ዛሬ በአፍሪካ የኢኮኖሚ ኮሚሽን የመሰብሰቢያ አዳራሽ የተካሄደው የውይይት መድረክም ከዝግጅቶቹ እንደ አንዱ ሊቆጠር ይችላል። የኢህአዴግና የበርካታ ተቃዋሚ ፓርቲዎች ተወካዮች እንደዚሁም ሌሎች የህብረተሰብ ክፍሎች በኢትዮጵያ ፖለቲካ ላይ ባተኮረው በዚህ ውይይት ተሳትፈዋል። ከአንድ ዓመት ብዙም ያልበለጠ ጊዜ በቀረው ምርጫ ጉዳይ ላይ ያላቸው አቋም ግን ተመሳሳይ አይደለም። ምርጫው በታሰበለት ጊዜ እንዲካሄድ የሚፈልጉ የመኖራቸውን ያህል አስፈላጊዎቹ ዝግጅቶች ስለማይጠናቀቁ መራዘም አለበት የሚሉ ሀሳቦች በተለያዩ አጋጣሚዎች ሲደመጡ ቆይተዋል። ምርጫው በተያዘለት ጊዜ መካሄድ እንዳለበት የሚያምነው ገዢው ፓርቲ ኢህአዴግ በበኩሉ በቀጣይ ውይይቶች ለሚነሱ ሀሳቦችን በሩ ክፍት መሆኑን አመልክቷል። ከዛሬው የውይይት መድረክ ጎን ለጎን ያነጋገርኳቸው የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ብናልፍ አንዱ ዓለም። በተለይ ለአሜሪካ ድምፅ ያብራሩት ይህንኑ ነው። እኛ እንደ ኢህአዴግ ያለን አቋም እስካሁን በተቀመጠው ጊዜ ሰሌዳ መሰረት ምርጫው ይካሄዳል የሚል ነው እኛ ያለን ሀሳብ። ነገር ግን ፓርቲዎች የተለያየ ነገር እያነሱ ነው። ለምሳሌ አንዳንድ የፖለቲካ ፓርቲዎች ምርጫው መራዘም አለበት የሚል አቋም ያላቸው እንዳሉ ያው በተለያየ መንገድ ይደመጣል በግልጽም በማድረክም አንዳንዶቹ ደግሞ ምርጫው በተያዘው ጊዜ ነው መፈጸም ያለበት መራዘም የለበትም ይሉ አሉ። እንግዲህ የራሳቸው መነሻ ይኖራቸዋል። የእኛ አቋም ምንድን ነው? እኛ ብቻችን እንደ ኢህአዴግ አንወስንም። ይሄን ጉዳይ እንዳንድ የፖለቲካ ፓርቲ ምርጫው መራዘም አለበት ወይስ ባለው ጊዜ መቀጠል አለበት በሚለው ላይ የራሳችንን ሀሳብ ከማራመድና ውይይት ከማድረግ ውጭ ብቻችን ልንወስነው ምንችል የምንችል ነገር አይደለም። የፖለቲካ ፓርቲዎች፣ የአገሪቱ የምርጫ የማስፈጸም ሁኔታዎች፣ የመሳሰሉት ነገሮች ግምት ውስጥ ገብተው የሚወሰኑ ነው የሚሆነው ወደፊት ማለት ነው። እና አሁን እንደ ኢህአዴግ በታሰበው ጊዜ ይሄዳል የሚል እምነት አለ። ነገር ግን ደግሞ ፓርቲዎች የሚያነሱ ጥያቄ ዝግ መሆን አለበት ብለን አናምንም። ኦፕን ሆኖ ለዲስኬሽን ክፍት መሆን አለበት። መነጋገር አለብን። መዋየት አለብን። ከዛ መጨረሻ ፓርቲዎች ተወያይቶ የሚደርሱበት አቋም ያ ግምት ውስጥ ገብቶ የመጨረሻ የሚደረስበት ነገር ወደፊት የምናየው ይሆናል ማለት ነው። ስለዚህ ለየትኛውም ሁኔታ በሩ ክፍት ነው ነው በሩ ክፍት ነው ጋር ለሚወሰን ነገር ኤግዛክትሊ እንደዛ ማለት ነው። የዛሬው መድረክ ጠቅላይ ሚኒስትር አብይ አህመድ ህዳር 18 በጽፈት ቤታቸው ከመሩት ውይይት ጀምሮ ሲቆጠር ሶስተኛው ነው። በቀጣይ ዘገባ በስፋት እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለን። የተቃውሞ ሰልፎች በስፋት እየተካሄዱባት የምትገኘው የሱዳን ፕሬዚደንት ኦመር ሀሰን አልበሽር ለአንድ ዓመት የሚጸና አገር አቀፍ አስቸኳይ ጊዜ አውጀዋል። ክልላዊና አገር አቀፍ አስተዳደሮች ተቋማትንም አፍርሰዋል። በሽር ትናንት አርብ ማታ ባሰሙት ንግግር የሀገሪቱ ፓርላማ ገንቢ በሆኑ ውይይቶችና በአገር ወዳድ ሀሳቦች አማካይነት የህዝቡ የፖለቲካ ህይወት እንዲበለጽግ በር የሚከፍቱ የህገ መንግስት ማሻሻያዎችን እንዲያጠና አሳስባለሁ ብለዋል። ፕሬዝደንቱ ውሳኔያቸው ላይ የደረሱት ሱዳን ላለፉት ሁለት ወራት በተቃውሞ ሰልፍ ስትናጥ መክረሟን ተከትሎ ነው። ዋሽንግተን የሚገኘው የኢነፍ ፕሮጀክት ከፍተኛ አማካሪ የሆኑት ኦመር ኢስማኤል በበኩላቸው ፕሬዝደንቱ ይህን አዋጅ የደነገጉት የፈለጉትን እርምጃ እንዲወስዱ ስልጣን ስለሚሰጣቸው ነው ብለዋል። ለአንድ ሳምንት እንዲዘገይ ተደርጎ በዛሬው ዕለት በተከፈተው የናይጄሪያ አገር አቀፍ ምርጫ ፕሬዚደንቱ ሙሐማዱ ቡሃሪ በቀዳሚነት ወጥተው ድምጻቸው ቸውን ከሰጡት መካከል ሆነዋል። በትውልድ ከተማቸው ዳውራ ድምጻቸውን ሰጥተዋል። ምርጫው ከመጀመሩ ከጥቂት ሰዓታት ቀደም ብሎ በሰሜን ምስራቃዊዋ የናይጄሪያ ከተማ ማይዱጉሪ ፍንዳታዎች ተሰምተዋል። የፍንዳታው ምንጭ ለጊዜው ባይታወቅም የጽንፈኛው ቡድን የቦኮሃራም ተዋጊዎች ያችን ከተማ በተደጋጋሚ ጥቃት የሚሰነዝሩባት እንደሆነች የሚታወቅ ነው። በሌላ የሰሜን ምስራቅ ናይጄሪያ ከተማ ጊዳም ዛሬ ከቦኮ ሃራም በተሰነዘረ ጥቃት ምክንያት ቤተሰቦች መኖሪያቸውን ለቀው መሰደዳቸውን ሮይተርስ ዘግቧል። ትናንት ፕሬዚደንት ቡሃሪ የድምፅ መስጫ ጣቢያዎች ጸጥታ የተጠበቀ እንደሚሆን ተናግረው እንደነበረ የሚዘነጋ አይደለም። ፕሬዚደንት ቡሃሪና ተቀናቃኛቸው አቲኩ አቡበከር ድምጻቸውን በየበኩላቸው በሰጡበት ወቅት እንደማሸንፍ እተማመናለሁ ሲሉ ተሰምተዋል። የምርጫ ኮሚሽኑ በአንዳንድ የምርጫ ጣቢያዎች ሰዓት እንዲራዘም ማድረጉም ተሰምቷል። ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ የካቲት 16 2011 ዓ ም ምሽት ፕሮግራም ነው። ከዚህም ከዚያም። ነገ ኦስካር አለ ብላክ ፓንተር በምርጥ ፊልሞች ዘርፍ የዓመቱ የኦስካር አሸናፊ ቢሆን ቅር አልሰኝም። አሉላ ምንድን ነው ይሄ? ሰለሞን ይሄ ቀደም ብለህ እንደጠቀምከው በነገው ዕለት በትልቅ ደረጃ የሚከበረው ብዙ ምርጥ ፊልሞች የሚቀርቡበት ኦስካር 2019 ነው። ምርጥ ፊልሞቹን የሚመለከት ለየት ያለ የዋዜማ ዘገባ ይኖረናል። መልካም እንግዲህ ክቡራትና ክቡራን አድማጮች አሉላ ያንን የነገውን የኦስካር ደመቅ ሞቅ ያለ ዝግጅት የሚመለከት ዳርዳሩን መቃኛ ቅንብር ይዞ በዚህ ምሽት ይመለሳል። ዛሬ ደግሞ የሙዚቃ ቃና አለ። ደሳለኝ መኮንን አሪያና ግራንዴን ይዞላችኋል። ግራንዴ ሰሞኑን በቢልቦርድ 100 ሃት ሰንጠረዥ ላይ ሦስቱን የመጀመሪያ ቦታዎች ተቆጣጥራለች። መደዳውን እንዲህ ዓይነት ታሪክ የተሠራው የዛሬ ሐምሳ አምስት ዓመት እ በቢትልስ ነበረ። ደሱ ምንድን ነው ይሄ ነገር ትክክል። ሰለሞን አሪያና ግራንዴ በጣም እንግዲህ ከቢትልስ ቀጥሎ ከፍተኛ ተአምር የሰራችበት ሳምንት ነው ይሄ ሳምንት። በአሜሪካን የቢልቦርድ ሰንጠረዥ ላይ አምስተኛዋ ከሆነው የስቱዲዮ አልበሟ ውስጥ አልበሟ አስራ ሁለት ዜማዎችን አጅቧል። ከአስራ ሁለቱ ዜማዎች መካከል ሶስቱ ከመቶቹ ምርጥ ዜማዎች መካከል ከአንድ እስከ ሶስት ያለውን ደረጃ ይዘዋል። ዜማዎቿ ብቻ አይደለም በቢልቦርድ ሰንጠረዥ ላይ የበላይነትን የያዙት አልበሟም ራሱ ተንክ ዩ ኔክስት የሚለው ሶስት መቶ ስልሳ ሺህ ቅጅን በመሸጥ በዚህ ሳምንት የአንደኝነትን ደረጃ ይዞላታል በቢልቦርድ ቱ ሃንድረድ ሰንጠረዥ ማለት። ትክክል። ለርምቱ በጣም አመሰግናለሁ። ይሰልየ የአንደኝነትን ደረጃ ይዞላታልና ና በደንብ ነው የተቸበቸበላት የሙዚቃ ቃና የምሽቱ ዝግጅታችን ነው። ደሳለኝ መኮንን ደገስ ስነቅ አድርጎ ይጠብቃችኋል። አብራችሁን ቆዩ። አሁን ወደ መጀመሪያው ዝግጅት እንለፍ። የኢትዮጵያ ወቅታዊ ሁኔታ። ኢትዮጵያ ውስጥ እየታየ ያለው ግጭት እንደቀጠለ የመሆኑ ነገር በየጊዜው የሚወጡት የዜና ዘገባዎች የዕለት ተዕለት ርዕስ ሆኗል። ዩሮኒውስ በቅርቡ ባወጣው ዘገባ ኢትዮጵያ ውስጥ ባለው ግጭት ሦስት ሚሊየን የሚሆኑ ሰዎች መፈናቀላቸውን ገልጾ ያልተወራለት አስከፊ የመፈናቀል ክስተት ብሎታል። ዶክተር መሐሪ ረዳኢ በአዲስ አበባ ዩኒቨርሲቲ የሕግ መምህርና ዶክተር መረራ ጉዲና በዩኒቨርሲቲው የፖለቲካ ሳይንስ መምህር እንዲሁም የኦሮሞ ፌዴራሊስት ኮንግረስና ድርጅታቸው አባል የሆነበትም የፌዴራላዊ ዲሞክራሲያዊ አንድነት መድረክም ሊቀመንበር ስለ ግጭቶቹ ስለ መንሥኤዎቻቸውና መፍትሔ ስለሚሉትም እንዲያወያዩን ጋብዘናቸዋል። አዲስ ስለተመሠረተው የማንነትና የወሰን ኮሚሽን እንዲሁም ስለ ዕርቅና ሰላም ኮሚሽኑም ሐሳባቸውን ያካፍሉናል። አዳነች ፍሳሐ የናት ያወያየቻቸው ዶክተር መረራ ስለ ግጭቱ ሁኔታ በመናገር ይጀምራሉ። ኦሮሞ ቡሉ አካባቢዎች በዚህ በኦሮሞና ሱማሌ ድንበሮች አካባቢ እንደሚታወቀው ያው ከአንድ ሚሊዮን በህዝብ በላይ ተፈናግረዋል። ምዕራብ ኦሮሚያ ወይም ምዕራብ ኢትዮጵያም ወለጋ አካባቢ እስከ ሁለት መቶ ሺህ የሚደርሱ ሰዎች ተፈናቅለዋል። ሌሎቹም ቦታዎች ጎንደር ክፍለ ሀገርም ባለው ግጭት ብዙ ቤቶች ተቃጥለው የሰዎች ሕይወት ጠፍቶ አ ችግሮች እንዳለ የአማራ ሚዲያ ሲገልጽ ነበር። ስለዚህ በተለያዩ አካባቢዎች ችግሮች እንዳሉ ይታወቃል። ዶክተር መሀሪ ትክክል ነው። ያው ቁጥሩ እንደ ኢኮኖሚክ እንደሚለው ሶስት ሚሊዮን ነው ምን ያህል ይሆናል የሚለው እንግዲህ መረጃ ያላቸው እነሱ የተሻለ ሁኔታ ላይ ያሉ ይሆናል። ግን በመፈናቀል ደረጃ ግን በምዕራብም በምስራቅም በሰሜንም በደቡብም እንዳለ ስለሚታወቅ ሰፊ የሆነ የህብረተሰብ መፈናቀልና ከቦታ ወደ ቦታ ግላቸው የተጣበረበት ሁኔታ እንዳለ ነው የሚታወቀው። ምንድን ነው ምክንያቱ ሊሆን የሚችለው ዶክተር መረራ? ይሄ በዋናነት ለሰባት አመታት ኢትዮጵያን ሲገዛ የነበረው ኢህአዴግ በነበረ ሁኔታ መቀጠል የማይችልበት ሁኔታ ተፈጥሮ የኢህአዴግ አባል ድርጅቶች ናቸው የሚባሉት በተለያየ ደረጃ ህዝቡን የማጋጨት ውስጥ የገቡ ይመስለኛል። በአንድ በኩል እንግዲህ ለውጡ ላይም ኢህአዴግ እንደ ድርጅት ስምምነት ያለው አይመስልም። ሌላ ደግሞ ከሚፈለገው በላይ ቁጥጥር የነበረበት ሁኔታ ነበር። በተለይም እንግዲህ በዚ ኢህአዴግ አጋዝ ናቸው የሚባሉትን ሰልፋቸው እየተለዋወጠ ምናልባት ከአንዱ ለውጡ ከማይፈልግ የኢህአዴግ ቡድን ወይም ግለሰቦች ጋር እያበሩ በተለያዩ ምክንያቶች እዚህ ህዝቡን በማጋጨት ውስጥ የገቡ ይመስላሉ። በውሃ ላይ፣ በግጦሽ ላይ፣ በአንዳንድ ነገሮች ላይ እየተወሰዱ ግጭቶች እንደነበሩ እና እነዚያን ግጭቶች ደግሞ ህዝቡም በአካባቢው ባህል ችግሮ መፍትሄ ያገኝ እንደነበረ ይታወቃል። እንግዲህ እነዚህን አካባቢዎች አንዱ ኢህአዴግ ቁጥጥርን በአንድ በኩል ላልቷል፣ በሌላ በኩል ደግሞ በለውጥ የተከፉ ወይ ደግሞ በዚህ አጋጣሚ ተጨማሪ ትፍ የሚፈልጉ በዚህ አካባቢ ያሉት ቡድኖች በዚህ ግጭት ውስጥ ህዝቡን እያስገቡ ያለበት ሁኔታ ይመስልናል። እንግዲህ እዚህ ላይ ማንሳት የሚፈልገው ይሄ ለውጥ የሚፈልጉና የማይፈልጉ የሚባለው ማን ነው? ለውጥ ፈላጊው ማን ነው ለውጥ የማይፈልገው? ለውጥ የመጣው በኢህአደግ ደረጃ እንደሆነ ነው ሲነገረን የቆየው እንግዲህ እና ይህንን መሰረት ስናደርግ ለውጥ ፈላጊው ማን ነው? ለውጥ የማይፈልገው ማን ነው? አሁን ወደ ዶክተር መሐሪ ልሂድና ኋላ ወደ እርሶ ልመለስ እችላለሁ። እንግዲህ እንዲያውም ለውጡን የመራሁት የቀዳሚነት ድርሻውን የወሰድኩት እኔ ነኝ ይላል ህወሓት። ሌሎቹ ደግሞ አንዳንድም በግምፅ አንዳንድም በጎንኞች ለውጥ የማይቀበለው ሀይል እሱ ነው ብለው የመፈረጅ ነገር ነው የሚታየው። እንግዲህ ለውጥ ማንገስ፣ ህገ መንግስቱን አክብሮ፣ በህገ መንግስቱ መንቀሳቀስ፣ ሰላምና መረጋጋት ማሰል፣ መንግስታዊ መዋቅሮች ከላይ እስከታች በአግባቡ ስራቸውን የሚሰሩበት ሁኔታ መፍጠር ነው ከተባለ እንግዲህ ትግራይ ይሻላል ማለት ይቻላል። አሁን እየመጡልን ካሉት መረጃዎች መዋቅሩ ከሞላ ጎደል በሙሉ ሀይል እና በሙሉ አቅሙ እየሰራ ነው ማለት ይቻላል። ብዙም የመፈናቀል ብዙም የጸጥታ መገፍረስ አይሰማም ከዚያ አካባቢ። በእርግጥ አንዳንዴ ከወንቃይ የተፈናቀሉ አሉ፣ ከራያ የተፈናቀሉ አሉ ይባላል። ግን በመቶ እና በሁለት መቶ የሚቆጠሩ ናቸው እሱም ትክክል ከሆነ ማለት ነው። በተረፈ ይህ ለውጥ ገባበት የተባለው አካባቢ ግን ከሞላ ጎደል የተተረማመሰና በጎበዝ አለቃ የሚመራ አይነት ለውይ የሆነ ያለው ስርዓት አልበኝነቱ እና ለውጥ ገባ የተባለበት ቦታ አካባቢ ነው። እንግዲህ የጸጥታ በተሰሱ የታየ ያለው እና ለውጥ ማለት ቀዳሚ የሆነ ሰላምና ማረጋጋት ማስፈን ይች መሰረታዊ እና ዝቅተኛ ከመንግስት የምትጠበቅ ነገር ናት እና ያል ማስከበር ነው ብለን ከተነሳን በትግራይ ያለው ይሻላል ማለት ይቻላል። ሌላ መገለጫና ሌላ መመደብ ካለው እንግዲህ የሚታይ ይሆናል ማለት ነው። እሺ እንግዲህ ዶክተር መረራ ይህ እንግዲህ ያ በቀጣሚ ሆ በተዘዋዋሪ የሚደርሰን መረጃ ለምሳሌ ሱማሌና ኦሮሚያ አካባቢ ብዙ ሚሊዮን ሰው ያፈናቀለ ችግር ውስጥ ለምሳሌ አዲ ኢል የሚባለው አሁኔ ካሰረው ኢህአዴግ በአካባቢው አሰማርቶ የነበረው ድሮ የሶማሊያ ልዩ ኃይል የሚባለው በቀጥታ በሱ ይታዘዝ የነበረው እሱ ደግሞ በቀጣይ እያዘዘ ችግሮችን ስክር የነበረው እኔ አደለውም ቤታቸው ያሰፋ ነው ብሎ ሲቀስ ነበር። ዞሮ ዞሮ ግን የመንግስት መዋገር ውስጥ የነበሩ ኃይሎች በተለይም የሶማሊያ ልዩ ኃይል የሚባለው አንዳንድ ከመንግስት ጀኔራሎች ጋር ሆኖ ህዝቡን ወደ ማመስ ወደ ማፈናቀል ገብቶ እንደነበረ ያን ያክል ምስጢር የለውም። ምናልባት ዲ ላይ ስከች እንደነበረው ያንን አካባቢውን ለማተራመስ በአቶ ጌታቸው አሰፋሪ ና ኃላፊ በነበረው የሚታዘዝ ኃይል ወ ያንን ሲያደርግ የነበረው የሚለው እንግዲህ የተሻለ ሰፊ ማጣራት ያስፈልጋል። በተዛዋሪ ሆነ በቀጥታ በመንግስት መዋቅር ውስጥ ያሉ ኃይሎች ህዝቡ ውስጥ ገብተው በተለያየ ደረጃ ህዝቡንም ሲያጋቸው፣ ችግር ሲፈጥሩ እንደነበረ እንግዲህ የመንግስት መረጃም በተለያየ ደረጃ አለ። የሚዲያ መረጃም በተለያዩ ደረጃ አለ። በአካባቢውም ደግሞ የተፈራቀሉ ዜጎችም የሚያቀፍሉን መረጃ አለ። በአርሶ አደር በምን ደረጃ የሚገኝ መሳሪያ ሳይሆን፣ በብሬል በሚን በእንት በከባድ መሳሪያዎች የታጠቁ ሰዎች ህዝቡ ላይ ህዝቡን ቤት ሲያቃጥሉ፣ ሲዘርፉ፣ ሲያፈናቅሉ እንደነበረ አሁንም ደግሞ እነዚህ የጉሙዝ አካባቢ ይንቀሳቀሳል የሚባሉ ኃይሎች ከሌላ ኃይል ድጋፍ የሚያገኙ መሳሪያ የሚያገኙ ገንዘብን፣ ቪዲዮ ባለስልጣናትን ሲናገሩ እንደነበር ተወስኑ አካባቢዎች እየፈጠሩ እንዳለና እንደሚገኙ ሲናገሩ ነበር። እኛም እንግዲህ አንዳንድ ጊዜ ስጋታችን ይሄንን ለውጥ ይመራል የሚባለውን ቡድን እንዳንጎዳ፣ ለውጡም ወደኋላ እንዳይመለስ ብዙ ጊዜ ከዛ ነገሮች ላይ ይጠፈቀቃለ። ወደር አካባቢ ቅማንትና አማራ ሲባለ ብዙ ሰው እንዳለቀ እንደተጋጨ ምን እንዳለ ይነገራል። ሁሉ አንዱ ሌላውን ይከሳል። የተደራጁ ኃይሎች ከግጭቱ ጀርባ ሆነው የድን የሚንቀሳቀሱበት ሁኔታ ወደ ግጭት የገቡበት ሁኔታ የሚታይ ይመስላል። እንግዲህ ያው ሰሞኑን መንግስት ሁለት ኮሚሽኖችን አቋቁሟል። አንዱ የእርቅ ሰላም ኮሚሽን ነው። ሌላው ደግሞ የድንበርና የማንነት ጥያቄ ነው። ምን ላይ የተመሰረቱ ሁለት ኮሚሽኖች አርባ አንድ አርባ አንድ ሰዎች ያሉበት ይመስለኛል። አዎ እሱን ራሱን በቻለን እንወያይበታለን። ዶክተር መሐሪ አሁን ዶክተር መረራ ባሉት ላይ እንግዲህ እንዲ እሱ እንግዲህ ለውጡ የማይቀበሉ ኃይሎች ተብሎ ሁሉም ላይ ላለው ግጭት ከጠያቂው አንድ ወገን እንደሆነ ከበስተጀርባ ሁሉም ነገር የሚሰራው በቤንሻንጉልም ቢሆን በቅማንትም ቢሆን በሶማሊ ክልልም ቢሆን በደቡብ ህዝብም ቢሆን ወደ አንድ ግለሰብና ወደ አንድ ድርጅት የማነጣጠር ነገር እዚህ ሀገር ባሉ ሚዲያዎችም የሚነገር ነገር ነው። ግን እኔ ምን ያህል ከፍተኛ ክምት እንደሚሰጣቸው እነዚህ ሰዎች ከስልጣን ተባረዋል አለ የሚባለው የመገናኛ ሀይላቸው ሁሉ ተቆራርጧል አንድ ጫፍ ተቀምጠዋል ነው የሚሉት። በአንድ በኩል ተሸንፈው ፈርተው ተቀምጠዋል ነው የሚሏቸው፣ በሌላ በኩል ደግሞ የሁሉም ጥፋትና ችግር ዋናው አደራጅ ደግሞ አንድ ግለሰብ፣ አንድ ድርጅት ነው እያሉ ጉዳዮቹን ተገቢ ክብደት ሰጥቶ የውስጥ ምጫቸው ምንድን ነው ብሎ ወደ ውስጥ ያለቅ ብላይ ከመመርመር ይልቅ ጠላሉ ምክንያት እሱ የሆነ ኤክስተርናላይዝ ውጫዊ ምክንያትና ውጫዊ ኃይል እየተፈለገ አደ ራሳችን እያታለን እንዳይሆን ነው የሚሰጋው። የችግሩ ቁልፍ ምንጭና የችግሩ አንቀሳቃሽ ማን እንደሆነ እንዳናጠና ዝም ብለን ይሄ የኮንስፒረሲ ቴዎሪ ቀላል ነው፣ ጀስቲፋይ ለማድረግ እሱን ይዘን ለሁሉም ነገር እሱ ነው ምክንያቱም ምንድን ከሆነ ለችግሩ እንደተባባሰ እና ልንፈታው ማንችልበት ሁኔታ ላይ እንዳንገባ ነው የምሰጋው። እና ትክክለኛ ችግሩን ትክክለኛ የችግሩን ምንጭ ብናጠና ነው የተሻለ የሚመስለው። እሺ እንግዲህ በእናንተ በኩል እንደ ምሁራን ለዚህ መፍትሄ ሊሆን የሚችል ምንድን ነው ትላላችሁ? ዶክተር መረራ ይሄ መከላከያና ሌሎች ኃይሎችና በየቦታ አሰማርቶ እንግዲህ ታልቃ እየገባ ለማስተካከል የሚሞክራቸው ነገሮች ይታያሉ። በሌላ በኩል ደግሞ እናንተም እንደሰማችሁት ሁለት ትላልቅ ኮሚሽኖች አንዱ ቀሰላም ኮሚሽን ነው፣ ሌላው ደግሞ የግጭት መንስኤዎች የሆኑ ነገሮችን ለማስተካከል የማንነትና የድንበር የሚለውን ኮሚሽን አቋቁመዋል። በፍጥነት ወደ ስራ ግቡም የሚል ይመስላል። ዋና ጉዳይ መሰረታዊ መፍትሄ ብዬ ማምን ፖለቲካችን ማስተካከሉ ነው። በፍጥነት ፖለቲካችን ማስተካከሉ በጣም ወሳኝ ይመስለኛል። ኢህአዴግም እንግዲህ ኢህአዴግ አባል ድርጅቶችም የቤት ስራቸውን መስረጋሳት ያለባቸው ይመስለኛል። አሁን ወደር አካባቢ ያለው ግጭት ራያ ና ዘበ አካባቢ ያለው ግጭት አጋር ተብሎ ደግሞ ሶማሌ እና ቤኒሻንጉል አካባቢ ያለ ግጭት፣ እነዚህ ነገሮች ወይ የነበሩ የሚሆን አሁን ያሉ የአደግ ባልስታነት ጋር የተያያዘ ይመስለኛል። ዋነኛውና ትልቁ መፍትሄ በፍጥነት ፖለቲካዎቻችንን የማስተካከሉ ጉዳይ በጣም ወሳኝ ይመስለኛል። ፖለቲካው እንዴት ነው የሚስተካከለው? ፖለቲካ እንግዲህ ለውጥ እየተባለ የሚነገሩ ህጎች በፍጥነት እንዲወጡ፣ ነፃና ፍትሃዊ ምርጫ በፍጥነት ወረጃ የመሄዱ ህዝቡንም ደግሞ ከግጭት ልክ አቅጣጫውን ወደ ሰላም እና መረጋጋት ሁኔታ ውስጥ ህዝቡም እንዲገባ በተለያየ ደረጃ ጉልበት ያላቸው ሀገር ውስጥ የሚንቀሳቀሱ ፖለቲካ ኃይሎች በዚህ ነገር ውስጥ ሁኔታዎች እነሱን በሙሉ ልብ እንዲገቡ ያስፈልጋል። መከላከላታዎችም እንድኖ ያስፈልጋል። የችግሩም ምንጭ ደግሞ መጠናት አለበት። መረባረቡን ወሳኝ ይመስለኛል ማለት ነው። እሺ ዶክተር መሐሪ እንግዲህ፣ በእኔ በኩል ለመፍትሄው አንድ እርምጃ የሚመስለኝ የችግሩ ትክክለኛ ምንጭ ማወቅ ነው። ይሄ ቀላል መልስ የሚሆነው ለውጡን እንዳይቀበልና አንድ ቅድ የተቀመጠ ሀይል የግለሰብ ነው ኢትዮጵያን እያተራመሰ ያለው የሚለው ትክክለኛ ግምገማ አይመስለኝም። የሚያመለክቱት ነገሮችን እሱን አይደለም የሚያሳዩት። ስለዚህ ችግሩ ምንድን ነው የሚለው ነገር በትኩረት መታየት ያለበት ነው። ይህና ወደ መፍትሄው የሚወስደን ደግሞ የችግሩ ትክክለኛ ምንጭ ካወቅን ነው። ሁለተኛው በገዢ ፓርቲ አካባቢ በአባል ድርጅቶቹ መካከል ያለው የብሽሽቅና የእልህ ፖለቲካ እንግዲህ የምርጫ ጊዜው እስኪያበቃ ድረስ ገዥ ፓርቲ መሆን አልቀረምና የእነሱ አለመግባባትና እልህ ውስጥ መጋባት አገሪቱን ብዙ ነገር እያስከፈለ ነው። ምክንያቱም የመንግስት መዋቅርም የሚመሩት እነሱ ነበሩ፣ የፖለቲካ መዋቅርም እነሱ ነበሩ። እነሱ ፊሽ መደመዱ ሀገሪቱም እጣ ፈንታ እነሱ እጅ የወደቀበት ሁኔታ ነው ያለው። እና ቁጭ ብለው ተነጋግረው ቢያንስ ኃላፊነት በሚሰማው መንገድ የምርጫ ጊዜው እስኪደርስ ድረስ ተቻችለው መስመር ሊያስይዙ ይገባል። በአንድ ልብ ሌሎች ተቃዋሚ ተፎካካሪ ፓርቲዎች አገር ውስጥ የነበሩም ይሁን ከውጭ የመጡ የመፍትሄው አካል ሊሆኑ ይገባል። አንዳንድ እኔ በተለይ ከውጭ የመጡት ሀይሎች አሁን ባለው የጸጥታ መደፍረስ የእነሱ አስተዋጽኦም ያለበት ነው የሚመስለኝ። ምክንያቱም ቆርጠው በምርጫ ተወዳድረው ለማሸነፍ ዝግጁነት የሚያንሳቸው ትንሽ መንግስት ከተዳከመ አይ፣ ተዳክሟልና እንግዲያው የሽግግር መንግስት እንመስርት ብለው የሽግግር መንግስት ተመስርቶ በዛ በአፈ ጭለነት ስልጣን ለመያዝ የሚፈልጉ ሳይኖር አይቀሩም። ሌሎችም አደፍርሰው ኃይል አለን እና በኃይልም ቢሆን ልንቆጣጠር እንችላለን የሚሉ ኃይሎችም ሊኖሩ የሚችሉ ይመስለኛል። እነዚህ ኃይሎች ይህ አይነት አካሄድ ለማንም እንደማይጠቅም በእሳት መጫወት እንደሆናም ነው። አንዱና ብቸኛው ወደ ስልጣን መምጫ መንገድ ምርጫ ብቻ እንደሆናም ነው የችግሩ አካል ሳይሆን የመፍትሄው አካል ሆነው የሚሰሩበት ሁኔታ ቢያመቻችሁ የመንግስት መዋቅርም ቢሆን የሕግ የበላይነት በማስከበር ረገድ የሕግ የማስከበር ስራ የሰዎች ሕይወት የሰዎች ንብረት እንዲሁ በተሰባሰበ የጎበዝ አለቃ የሚዘረፍበት ሁኔታ የመንግስት ዝቅተኛው እና ምንም የሚጠበቀው ሰላምና ጸጥታ ማስከበር የሰዎች ሕይወትና ንብረት መጠበቅ ስለሆነ ይህን በቁርክኝነት የሚሰሩበት ሁኔታ መፍጠር ይገባል። በመጨረሻና በውጤቱ ግን መጨረሻ ደረጃ ልይዝ የማይችለው ደግሞ ማህበረሰብን ማነጋገር ያስፈልጋል። በሃይማኖት አባቶች በኩል በባህል አባቶች በኩል ወደ ማህበረሰቡ እየተወረደ ፍላጎትና ስጋቱ ምን እንደሆነ እየታወቀ እሱን እየመለሱ ቢኬድ የተሻለ ነው የሚመስለኝ እንጂ የችግሩን መንስኤ ሰናይቆ መፍትሄ ማመጀቱ ለአንባሯኖችበት ኩበት ለቀመ ነው የሚመስለ። አመሰግናለሁ። አሁን እንግዲህ ቅድም ወደ ተነሳው የወሰን ጉዳይ የሚያጠናና እርቅ ለማውረድ ተብሎ የተመሰረተ ቡድን አለ። እሱ ራሱ እንግዲህ እያከራከረ ነው። ትግራይ ክልል በተጨባጭ ተቃውሞታል። ከዛም ጋር እዛ ውስጥ የተካተቱት ሰዎች ራሳቸው አብዛኞቹ እንዳሁም ተቃዋሚ የነበሩ ናቸው። የራሳቸው አቋም ያላቸው ናቸው። ገለልተኛነታቸውም ምን ያህል ይሆናል የሚል ብዙ እያነጋገረ ነው። እና እንግዲህ በዚህ ላይ ዶክተር መረራ እርሶም ስላሉበት ወደ እርሶ ልመልስና በዚህ ላይ ያሉት አመለካከት አዲስ አበባ ዩኒቨርሲቲ በብዛት የገቡ ሰዎች ሰዋቸው በአንድ በኩል በተወሰነ ደረጃ ከሕግ ፋክሊቲኑ ከፖለቲካል ሳይንሱ ከሌሎች ቦታዎች ብዙ ነገሮች ጥናትን ሲያደርጉ የነበሩ እዚህ ተወሰነ ደረጃ ታች ያላቸውን ሰዎች አሉ፣ የሃይማኖት ገሪዎች አሉ፣ የፖለቲካ ብዙ ሰዎች አሉ። የራሳቸው አጣም ሊሆን ይችላል። ቡድኑ የተፈጠረው ቡድን እንኳን ያናስል ክፋት ያለው አይመስለኝም። ከመንግስትም ንስ ነገር አይደለም። ምክንያቱም ጥናት አካባቢዎች እንጂ ውሳኔ ሰጪዎች አይደሉ። ዞሮ ዞሮ ቅሬታቸው ይገባኛል። ነገር ግን ፍለሰቦቹን እስካየው ድረስ ከሁሉም አካባቢ ያሉበት ይመስላሉ። በሃይማኖትም ቄሶችም ሼኮችም ያሉበት ይመስላሉ። እኔ እስከፋቶ ድረስ ማለት ነው። ወደ ዶክተር መሀሪ ልሂድ። ሁለቱ ኮሚሽኖች ለአይቶ ማየት የሚገባ ነው ይመስለኝ። አንዱ የማንነት እና ወሰን ኮሚሽንና ይሄ የእርቅ ኮሚሽን የሚባለው። የእርቅ ኮሚሽን የሚባለው ላይ ብዙ ውዝግብ አልሰማም። ህገ መንግስት አንጻር ከተገቢነትም አንጻር ብዙ ውዝግብ የለም ግን ምናልባት ኋላ ውዝግብ ሊሆን የሚችለው እርቅ ስንል ከመቼ ጀምረን ነው የምንታረቀው? ያሉን ችግሮቻችንን ሁሉ ጠራር ገልጥለን በአዲስና በንጹህ አእምሮ ለመንቀሳቀስ ከሆነ ይህ ማህበረሰብ በታሪክ አጋጣሚዎች በተለያዩ መንገዶች የተቋሰለ ስለሆነ በዘም ካለ ጊዜ ጀምሮ በአዲስ ጉልበትና በአዲስ የመተባበር መንፈስ ለመቀጠል ያሉን ቅሬታ ማህበረሰባዊ ቅሬታዎች ሁሉ ርጥርጥ ብለው ወጥተው እርቅ ተፈጥሮ በንጹሕ አእምሮ የምንቀጥልበት ሁኔታ መፍጠሩ ተገቢ እንደሆነ ብዙ ይስማማል የህገ መንግስት ችግርም ያለበት አይመስለኝም ሁለተኛው ግን ይሄ ማንነትና ወሰን ኮሚሽን የሚባለው አንደኛ የህገ መንግስታዊነት ጥያቄ ይነሳበታል ህገ መንግስቱ መልሶ ጋደር አይደለም ወይ አስፈላጊ የሚሆንም ከሆነ በህገ መንግስቱ ስልጣን የተሰጠው አካል ሊያዋቅረው ይገባል እንጂ አስፈጻሚው አካል በማንነትና በወሰን ጉዳይ ምንም በህገ መንግስቱ ስልጣን ያልተሰጠው አካል ለምንድን ነው የሚያዋቅረው? ለምንስ ነው ወደ እሱ ሪፖርት የሚያደርገው? ምክንያቱም ተጠሪነቱ ለጠቅላይ ሚኒስትሩ ነው ይላል። ሪፖርት ሲያደርግ ደግሞ እኔ ዋናውን አዋጅ አላየሁትም፣ በረቂቅ ደረጃ ወደ ህዝብ ተወካዮች ምክር ቤትም ወደ ፌዴሬሽን ምክር ቤትም ወደ ጠቅላይ ሚኒስትሩም ሪፖርት ያደርጋል ይላል እና ህዝብ ተወካዮች ምክር ቤትና ጠቅላይ ሚኒስትር ጽህፈት ቤት በማንነትና ወሰን ላይ ህገ መንግስቱ የሰጣቸውን ስልጣን የለም። ያ በሌለበት ሁኔታ ወደ እነሱ ሪፖርት የሚደረግበት ምክንያት ምንድን ነው? አጠቃላይ እውቀት ነው ወይስ እሱን መሰረት አድርገውም የሚወስዱት እርምጃ ይኖራል? እና ይሄ ጥርጣሬ የሚፈጥር ነገር ነው የሚሉ ወገኖች በፓርላማ ጸድቋል። አንደኛ ከብዛት አንጻር አርባ አንድ ሰው ትልቅ ኮሚሽን ነው የሚመስለው። ከሀያ በታች ጠበብ ያለ የተደራጀ ንግግርና ውይይት የሚካሄድ ቁጥር ቢሆን የበለጠ ውጤታማ ይሆን ነበር። ሁለተኛ ገለልተኛ ነው ወይ ሲባል እዛ ዝርዝር ውስጥ የተወሰኑ ገለልተኛ የሚባሉ ሊኖሩ ይችሉ ይሆናል። አብዛኛዎች የፖለቲካ መሪዎች ናቸው። በእንደዚህ ጉዳዮች በማንነትና አቋም የወሰዱ በወሰን ላይ ከሞላ ጎደል አቋም የወሰዱ ሰዎች ናቸው። አንድ አይነት አቋም እንኳን አላቸው እንዳይባል የተለያየና የሚጋጭ አቋም ያላቸው ሰዎች ናቸው። ያ በሆነበት ሁኔታ ወደ አንድ መደምደሚያ ይደርሳል ለማለት የሚከብድ ነው። ከዚህም በላይ ምርጫው አዲስ አበባ አካባቢ ያነጣጠረ ይመስላል። ይሄ ጉዳይ የማንነት ጉዳይ፣ የወሰን ጉዳይ እንዲያውም እዛው ችግሩ አካባቢ ያሉ ሰዎች የተሻለ ግንዛቤ የተሻለ እውቀት ያላቸው ናቸው ከልምድም ከህይወትም የሚያውቁት ነገር። እሺ እንግዲህ፣ ዶክተር መሐሪ ረዳኢ፣ ዶክተር መረራ ጉዲና ለሰጣችሁን ማብራሪያ በጣም እናመሰግናለን። እኔም ዶክተር መሐሪንና ዶክተር መረራን እንዲሁም ባልደረባይን አዳነች ፍስሐዬን አመሰግናለሁ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ክቡራትና ክቡራን አብራችሁን ቆዩ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ወደ ተከታዩ ዝግጅት ላሸጋግራቸው። ኦስካር ነገ ነው። ዲ አካዲሚ ኦፍ ሞሽን ፒክቸር አርትስ ኤንድ ሳይንስስ በሚል የእንግሊዝኛ መጠሪያ የሚታወቀው የሲኒማ ሥራዎች የሽልማት ድርጅት ለዘንድሮው ዓመታዊ ሥነ ሥርዓቱ ምርጥ የሲኔማ ምስሎች በሚለው ጎራ ስምንት ፊልሞችን እጩ አድርጎ አቅርበዋል። ከምርጦቹ ምርጥ የሆነው አንዱ ታላቅ ክብር ለሚሰጠው ለዚህ የአካዳሚው ሽልማት ይበቃል። ለመሆኑ ከስምንቱ ምርጥ ፊልሞች አንዱን የዓመቱ ምርጥ የሚያደርጉት ምስጢሮች ምን ይሆኑ? የአሜሪካ ድምጿ ፔኔሎፔ ፓውሎ ለበርካታ የክብር ሽልማቶች የበቃውን ጸሐፌ ተውኔት የፊልም ዳይሬክተርና ኤኤፍአይ ሲልቨር በመባል የሚታወቀው የቲያትርና የባህል ማዕከል መስራችና ሥራ አስኪያጅ መሪ ሃርዊትስን ከዘንድሮው የአካዳሚ ሽልማት እጩዎች የትኞቹ ፊልሞች ታሪክ ይሰሩ ይሆን? ስትል ጠይቃለች። አሉላ ከበደ የፔኔሎፔን የኦስካር ዋዜማ ጥንቅርና የብዙዎቹን ቀልብ ለመሳብ የታደሉት እነኚህ ፊልሞች ያጫሩትን ውይይትና የተንቀሳቃሽ ሲኒማን ታሪክ የሚፈትሹ ወጎች ጨምቆ ለርሶ ለቅዳሜ መዝናኛ እንዲሆኖ እዚህ ስቱዲዮ አብሮኝ ቁጭ ብሏል። ያንተ ነው አየሩ አሉላ አመሰግናለሁ ሰለሞን ለዘንድሮ የምርጦች ምርጥ ስያሜ የተሰለፉትን ፊልሞችና ዘጠና አንደኛውን ኦስካር በዚህ ቅንብር እንመለከታለን። ለመሆኑ አንድን ምርጥ ፊልም ምርጥ የሚያደርገው ምንድን ነው? ለዘጠና አንደኛ ጊዜ የሚካሄደውን የሲኒማ ጥበብ የሚተረክበትን ዘይቤ ይበልጥ ለማስዋብና የሳይንሱንም ቀመር ለማራቀቅ ከዓመቱ ምርጦች የላቁ ያላቸውን የሚሰይመው ዘ አካደሚ ኦፍ ሞሽን ፒክቸርስ በግርድፉ የቀጥታ ትርጉም የተንቀሳቃሽ ምስሎች አካዳሚ የሲኒማ ባለሙያዎች የክብርና የሽልማት ድርጅት አምፓስ በሚለው ሌላ የአጽሮት መጠሪያውም ይታወቃል። ዘንድሮም እንደ ቀደሙት ሁሉ ሌሎች በርካታ ዓመታዊ ሥነ ሥርዓቶች ይህን ጥያቄ ጎልቶ እንዲሰማና ውይይቱም ዘልቆ እንዲገፋ አድርጓል። በአስራ ስምንተኛው ክፍለ ዘመን በነበረው የንግሥት አን የአስተዳደር የችሎት ውሎ የፖለቲካና የሥልጣን ትንቅንቅን በሚተርከው ጠየም ያለ የኩምክና ዘይቤ የተላበሰ ፊልም ዘ ፌቨሬት እና በሜክሲኮዋ ርዕሰ ከተማ ሜክሲኮ ሲቲ መካከለኛ ገቢ ያለው አንድ ቤተሰብን አንዲት የቤት ሠራተኛ ገጸ ባሕሪ በናፍቆት የቀለመ የትዝታ ታሪክ የሚተርከው ሮማ ሁለቱም እያንዳንዳቸው አስር አስር ጊዜ በመታጨት ከምርጦቹ መንጋ ተለይተው የወጡ ፊልሞች ሆነዋል። ይሁን እንጂ አሸናፊውን ለመለየት በሚሰጠው የድምፅ አሰጣጥ ሥነ ሥርዓት ድምፃቸውን የሚሰጡት ከተለያዩ የሕይወት መሠረቶች የሚመጡት ስምንት ሺ ሁለት መቶ የአካዳሚው አባላት ሲታሰቡ ተደጋግሞ መታጨት በራሱ ለድላይ አበቃም፣ ብቻውንም ወሳኝ አመላካች አይደለም ይላል ዕውቅ ጸሐፊ ተውኔትና የፊልም ዲሬክተር፣ ቀደም ብለን በመግቢያችን ስሙን ያነሳነው ሙሬ ሆርዊትስ ሲያስረዳ ለአንዱ የፊልም ሙዚቃ ለቀመረና ለኦስካር ሽልማት ጭምር የበቃ የሙዚቃ ሰው ምርጥ ሙዚቀኛ ይሁን እንጂ ስለ ፊልም ብዙ ላያውቅ ይችላልና የዓመቱን ምርጥ ሲኒማ ምርጥ ስዕል ለመምረጥ ግን ወሳኝ ድምፅ ሊሰጥ ይችላል። ዘጠና ሦስት አባላት ያሉት የሆሊውዱ የውጭ ፕሬስ ማኅበር ድምፅ የአመቱን የአገር ውስጥና የውጭ አገር ምርጥ የፊልምና የቴሌቪዥን ሥራዎች በሚሸልመው ሌላው የሽልማት ድርጅት ጎልደን ግሎብ በድራማው ዘርፍ አሸናፊ የሆነውን ቦሄሚያን ራፕሲዲ የፊልም ሙዚቃ ነው የሰማ ነው። አንዳንዶች ለወዳጆቻቸው ሥራ አንዳንዶች ደግሞ ፊልሙን የሠራውን ስቱዲዮ ወይም ማቀናባሪ ኩባንያ በመደገፍ ወይም በመንቀፍ ድምፅ ሊሰጡ ይችላል ይላል ሆርዊትስ በምርጥ የሲኔማ ምስሎቹ ዘርፍ ከሚፎካከሩት አንዱን ደግሞ በምናብ መልቀት እናርግ እቋ ድምፃዊት ሌዲ ጋጋ ከብራድሊ ኩፐር ጋር የተጫወቱበት ከፍ ያለ ተወዳጅነት ያተረፈው ስታሪዝ ቦርን በዚያ በቀደመው የጎልደን ግሎብ ሽልማትም ለዓመቱ ምርጥነት ባይታደልም ሌዲ ጋጋ በፊልሙ ያቀነቀነችውና ከሙዚቃ ደራሲያኑ ማርክ ራንሰን፣ አንድሩ ዋያትና አንቶኒ ሮሶማንዶ ጋር በጋራ የደረሰችው የፊልም ዜማ ሻሎው ግን በዘርፉ ለሽልማት በቅቷል። ወደ ፔኔሎፕ እንግዳ ሆርዊትስ የኦስካር የምርጦች ምርጥ አሰያየም ትረካ ስንመለስ ዘመን በጠገበው የሥነ ሥርዓቱ ወግ መሠረት የፊልሙ ይዘት ውበትና የጥበብ አላባዎች ዋጋቸው ከፍ ተብሎ የሚታይበት የሲኒማ ቅንብሩን ውበት የፊልሙን የአርትኦት ብቃትና የአዘጋጁን ልዩ ጥበብና የድርሰቱን ጥልቀት ይፈትሻሉ። ይህ ሁሉ ታዲያ ሁሌም የሚሠራበት ዘይ ግን አይደለም ይላል ሆርዊትስ። ብላክ ፓንተር በምርጥ ፊልሞች ዘርፍ የዓመቱ የኦስካር አሸናፊ ቢሆን ቅር አልሰኝም። ብላክ ፓንተር ካሸነፈ ግን ባለገናናና አይበገሬ ገጸ ባህሪያት የሚታዩበት የሲኒማ ዘርፍ የመጀመሪያው ፊልም ሊሆን ነው። የራያን ኩግለር ብላክ ፓንተር ታዲያ በዘርፉ የሚታወቀውን አይነት የተለመደ ፊልምም አይደለም። ከጥበባዊ ይዘቱን ባሻገር የአፍሪካዊነትና ጥቁር አሜሪካዊነትን ማንነት የሚያወድስ የባህል ቅርስ ተደርጎም ታይቷል። የሆነ ሆኖ ግን እንደ ምን ያለ ፉክክር ይጠብቀው ይሆን? ሆርዊትስ ይቀጥላል። ሮማ ለምሳሌ ፈርጥ ሊሰኝ የሚችል ሥራ ነው። ስለ ሰው ልጅ ክብርና ሰው ስለመሆን ዋጋ አንዳንዴ በባለመካከለኛ ገቢ ቤተሰቦች ኑሮ ውስጥ ስለሚስተዋል ባዶ እርካታ ከፍተኛ የቤተሰብ ገቢ ወዳላቸው እርከን የተጠጉትን ወገኖች ይዞታና ደግሞም እጅግ ሀያለኑንና ገናናዎቹን ሕይወት በስርቆሽ የሚያሳይ አይነተኛ ፊልም ነው። ደግሞ ለእጩነት የሚያበቁ የሚሰኙትን መመዘኛ ቁልፎች ሁሉ በደማቅ ብርሃን ያጥለቀለቀው ዘ ፌቨሪት አለላችሁ። የ18ኛውን ክፍለ ዘመን መግቢያ ኢንግላንድ ከጎረቤት ፈረንሳይ ጋር ጦርነት የገባችበትን ዘመን ነው የታሪኩ መቼት የሚጠርከው። ንግሥቲቱ የቅርብ ወዳጇንና ከአዲሱም ደንገጥሯ ጋር የሚኖራትን ግንኙነት፣ የጦርነት ዘመን አስተዳደር ፖለቲካ፣ ገናና የመሆን የጋለ ፍላጎትና ለስልጣን የሚደረግ ፊልሚያ በምርጥ ስዕሎቹ ነፍስ ዘርተው የፊልሙን ሰሌዳ ይሞሉታል። አሁንም ወደ እንግዳችን ሆርዊትስ ትንታኔ እንመለስ። በፌቨሬት ፊልም ሴቶች በሁሉም ዋና ዋና በሚሰኙ ገጸ ባሕሪ ተወክለው በመጫወታቸው ተደስቻለሁ። ዘርን በሚመለከት ያለንን አቋም የሚመረምረው እይታ አንዳንዶቹን ተፎካካሪ ሥራዎች ታዲያ፣ በዚህ ልዩ ክብር በሚሰጠው ውድድር ከፍ ያለ ዋጋ ሊያስከፍላቸውም ይችላል። አንድ ጥቁር አሜሪካዊ ፖሊስ እንደ አውሮፓውያን የዘመን አቆጣጠር በ1970ዎቹ ኮክለክስ ክላን የተባለውን የነጭ ዘረኛ ቡድን ሰርጎ የገባበትን አስገራሚ እውነተኛ ታሪክ ተንተርሶ የተሠራውና ለዘንድሮም ኦስካር ስድስት ጊዜ የታጨው የውቁ የፊልም ዲሬክተር የስፓይክ ሊ ፊልም ብላክስማን ሸንቆጥ የሚያደርግ ስላቅ አዘል ድራማ ሌላው ተፎካካሪ ነው። አንዳንድ ተቺዎቹ ታዲያ በአሁኑ ወቅት በአሜሪካ የሚታየውን የዘረኝነት ዝንባሌ ይበልጥ ፖለቲካዊ ገጽታ እንዲላበስ አድርጎታል ሲሉ አስተያየት ያቀርባሉ። ይህ አስተያየት ታዲያ ይዘቱን በቅጡ ያላስተዋሉ ድምፅ ሰጪዎችን ያርቃል የሚል ስጋትም አጭሯል። በመጨረሻው የኦስካር ውበቱ የዓመቱ ምርጥ ምስል ከተዋናዮቹ ክህሎትና ብቃትም በላይ ነው። ልዩ የሙዚቃ ቅንብሩ፣ የጽሑፉ ጥልቀት፣ የሲኒማ ቅንብሩና በተመልካቹ ላይ የሚያሳድረው ጥልቅ ስሜት ከሁሉም በላይ ነው። አሉላ አመሰግናለሁኝ፣ ድንቅ ለሆነው ቅንብርህ። አመሰግናለሁ ሰለሞን አሁን ታዲያ አትጣደፍ አሉላ ጠብቅ የትም አትሄዳትም አብረን ታመሻታለህ ዛሬ እዚሁ ከእኔና ከደስ ጋር ክቡራትና ክቡራን አድማጮች ለሞባይል ስልኮቻችሁ ለታብሌቶችና መሰል መሣሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ ከጉግል ፕሌይ ወይም ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ ድንቅ አፕ ነው አየር ላይ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ተከታዩ የሙዚቃ ቃና ነው፣ በደሳለኝ መኮንን ጃህ ጃህ ጃህ። ደሱ ምን ይሆን ያዝክልን ለዛሬ ደገዝክልን? አመሰግናለሁ ሰለሞን፣ የአየር መስመሩን ስለለቀክልኝ ቀደም ባለው ፕሮግራም የአሉላን ዝግጅት ስናዳምጥ አሉላ ጊዜ ከማነስ የሚሆን ከምንም በጣም የታወቀ ዜማ በፊልሙ ላይ የነበረ ሳውንድ ትራክ አረሳውለትም። ቅድምም ቃል ገብቶልናል። ያንተ ነው አሉላ። አመሰግናለሁ ሰለሞን። አመሰግናለሁ ደስ፣ ቅድም እንደገለጻችሁት ሙዚቃውን ልብ ብየው ከሆነ ስታርስ ቦርን በተሰኘው ፊልም ላይ እውቋ ድምፃዊት ሌዲ ጋጋ ከብራድሊ ኩፐር የፊልሙ ዲሬክተር ጭምር ነው፣ አብረው የተጫወቱበትና በቅንብሩም ያሰማ ናቸው። በቅንጭብ ነው ያሰማ ነው። ደስ በቅሬታ ስሜት እንዳቀረበው እንግዲህ እድሉ ከተገኘ ለሙዚቃ ቃና መክፈቻ ሊሆን ነው ሻለው በሚል ርዕስ የሚታወቀው ዜማቸው ነው። ከፍተኛ ተወዳጅነትን አግኝቷል። በጎልደን ግሎብ ቀደም ሲል በውድድሩ ጊዜ አቅርበናል። ፊልሙ ለሽልማት ባይበቃም ይህ ሙዚቃ የሳውንድ ትራኩ ወይም ለፊልሙ ሙዚቃ ለሽልማት በቅቶ ነበረ። ሌዲጋጋ ከደራሲያኑ ማርክ ራንሰን፣ አንድሩ ዋየት እና አንቶኒ ሶማንዶ ጋር በጋራ የደረሰችው ነው እንሆ Searching for our folly. In. in all the good times, I find myself longing for change. And in the bad times, I fear myself. tired trying to feel that Sometimes I feel myself ብራድሊ ኩፐርና በሌዲ ጋጋ የአሉላ ከበደ ግብዣ ነበረ። ከስታር ኢስቦርን ትክክል ሰለም ተወለደ ከወከብ ተወለደ ሙዚቃው የሚሰማ ፊልሙ መታየት ያለበት ነው። የመጨረሻ ቃል ይሄው ነው። እናመሰግናለን። እግዚር ይስጥልኝ። መልካም ቆይታ። አሁን አሰናብታ ያለሁኝ አሉላ አሁን አሉላን አሰናብተ እኔና ደስ ስቱዲዮ ውስጥ እያዝናና ናችሁ እስከ ዝግጅቱ ፍጻሜ ድረስ እንቆያለን። አብራችሁን ቆዩ። ደስ ያንተ ነው አሁን አየሩ አመሰግናለሁ፣ ሰለሞን። ምን ሰዓት አለ ብላ ነው ሙልጭ አርጋችሁ ከወሰዳችሁት። እንግዲህ ቀደም ብለን እንዳወራ ነው በዚህ ሳምንት አሪያና ግራንዴ ታሪክ የሰራችበት ሳምንት ነው። ታንክ ዩ ኔክስት ከሚለው አምስተኛ የስቱዲዮ አልበሟ ውስጥ አስራ ሁለት ዜማዎች አልበሟ አካቷል። ከአስራ ሁለቱ ዜማዎች ውስጥ ሶስቱ በቢልቦርድ ሰንጠረዥ ላይ ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘውላታል። አንተ ቀደም ብለህ እንዳልከው እንግዲህ ይሄ ከቢትልስ ቀጥሎ የመጀመሪያዋ አርቲስት መሆኗ ነው። ይሄንን በግማሽ መቶ ዓመት ታሪክ ውስጥ በዛ ላይ የሚገርም ደግሞ ሀያ አምስት አመት ወጣት ነች በሚቀጠለው የሰኔ ወር ሀያ ስድስተኛ አመቷን ትቀበላለች እና ገና ወጣት እንግዲህ ይታይ ሶስት ዜማዎች በተከታታይ ከአንድ እስከ ሶስት ያሉትን ደረጃ ይዘውላታል ቀደም ሲል ከአሉላ ጋር አንስተን የነበረው ኤ ስታር ኢዝ ቦርን ስም ለእሷ መሄድ ይመስለኛል ትክክል ትክክል ጥሩ ስያሜ ነው ይገባታል ደግሞ እና እንግዲህ በቀረኝ ሰዓት እነዚህን ሶስት ዜማዎች ለማካተት እንሞክራለን በቀጥታ የሚሄደው በዚህ ሲያመም የሦስተኛነትን ደረጃ የያዘውን ታንክ ዩ ኔክስት የተሰኘውን ዜማ ነው ለአድማጮች የምንጋብዘው። መልካም ቆምቁሙ ተአድማጮች Taught me patience, and one taught me pain. አሜሪካን የቢልቦርድ ሰንጠርጅ ላይ ከመቶቹ ምርጥ ዜማዎች መካከል የሶስተኝነትን ደረጃ የያዘውን የአሪያና ግራንዴን ዜማ ነበር ያደመጥ ነው። ወደ ሁለተኛው ስንሸጋገር ደግሞ እስቲ ማይኩል ለሰለሞን ላስረክብ። አመሰግናለሁ። ደስ ሁለተኛው የአሪያና ግራንዴ የቢልቦርድ ጣዕመ ዜማ ብሬክ አፕ ዊዝ ዮር ገርልፍሬንድ አም ቦርድ ነው። away, mm -hmm. ain't just this way. Mm -hmm. I do not know what to say, yeah yeah, but you know I should think about it. Cause so one look at your face, mm -hmm. now I wanna know how you taste. Mm -hmm. Usually don't give it away, yeah yeah, but you know I'm already about it. የሙዚቃ ቃናን ነው ከአሜሪካ ድምፅ ራዲዮ ጣቢያ እየተከታተላችሁ ያላችሁት። የሰማችሁት በዘንድሮው ቢልቦርድ ሃት 100 ሰንጠረዥ ላይ ሁለተኛ የሆነውን የአሪያና ግራንዴን ብሬክ አፕ ዊት ዩር ገርልፍሬንድ አምቦርድ የሚለውን ጣዕመ ዜማዋን ነው። ሰለሞን አመሰግናለሁ። እንግዲህ ለዛሬ የመደባችሁልኝ ሰዓት እየተገባደደ እያለ ይመስለኛል የፊት ለፊታችን ያለውን የግድግዳ ሰዓት ስመለከት። የተከበራችሁ የሙዚቃ ቃና አድማጮች አብራችሁ ስለቆያችሁ አመሰግናለሁ። ለዛሬ የምሰናበታችሁ በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የአንደኝነትን ደረጃ በያዘው በአሪያና ግራንዴ ሰቨን ሪንግስ በተሰኘው ዜማ ይሆናል። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ በእኔ በኩል ቻው። Tiffany's and bottles of bubbles. Girls with tattoos, we like getting in trouble. Lashes and diamonds, ATM machines. Buy myself all of my favorite things. Been through some bad. that should be a sap. Who would have thought it turned me to a savage? Rather be tied up with cause and the strings. Write my own tricks, like I'm my with singer. Yeah. Stop watching. Want it. አድማጮች የማጠቃለያ ዜናውን እናሰማና እንሰናበት። የኦሮሚያ ክልል ፕሬዚደንት አቶ ለማ መገርሳ በለገጣፎ በተካሄደው ህገወጥ ቤቶችን የማፍረስ ሂደት የተፈጠሩ ግድፈቶችና ስህተቶች እንዳሉ የሚያጣራ ግብረ ኃይል እንዲሰማራ አዘዋል። የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠው ማምሻውን ለአሜሪካ ድምፅ እንዳብራሩት ግብረ ኃይሉ በጥቂት ቀናት ውስጥ ወደ ስፍራው ያመራል። የግብረ ኃይሉ መሰማራት በሂደት ውስጥ ጉድለቶች ካሉ የክልሉ መንግስት እንዲፈትሽ እድል የሚሰጥ ነው ብለዋል። ቀጣዩ የኢትዮጵያ ምርጫ በተካሄደለት የጊዜ ሰሌዳ መሰረት የመካሄድ አለመካሄዱ ጉዳይ ለውይይት ክፍት ነው ሲል ኢህአዴግ አስታወቀ። የኢህአዴግ ጽህፈት ቤት ኃላፊ አቶ ብናልፍ አንዱ አለም በተለይ ለቪኦኤ በሰጡት ቃል እንደገለጹት ምርጫው በጊዜ ሰሌናው መሰረት ይካሄዳል የሚል ተስፋ ቢኖረውም ይራዘም ለሚሉ ሀሳቦችን በሩ ዝግ አለመሆኑን ነው ያመለከቱት። ይህንን የገለጹት ዛሬ ለሶስተኛ ጊዜ በተካሄደው የፖለቲካ ፓርቲዎች የምክክር መድረክ ማጠቃለያ ላይ ነው። የተቃውሞ ሰልፍ እየተካሄደባት ያለችው የሱዳን ፕሬዝዳንት ኦመር ሀሰን አልበሽር ለአንድ ዓመት የሚጸና አገር አቀፍ አስቸኳይ ጊዜ አውጀዋል። የተከበራቸሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በራዲዮ መጽሔት እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሩ ደሳለኝ መኮንን ነው። ያስተናገርኳችሁ ሰሎሞን አባተ ነኝ። ሰላም፣ በደህና አደሩ።